በሙዚቃው ዓለም ወጎች ለምሽቱ የዩናይትድ ስቴትስን የሙዚቃ ኢንዱስትሪ ይዞታና እያመራ ያለበትን አቅጣጫ በጨረፍታ ወደሚያስቃኝ ቅንብር እንወሰዳቸው። ሙዚቃ ሳይቋረጥ እንደ ጅረት ከሚፈስባቸው የኤሌክትሮኒክ ማጫወቻ ዘዴዎች፣ በቀላሉና በቅጽበት ከኢንተርኔት ከሚቀዱ ሙዚቃዎች በሶሻል ሚዲያ ማኅበራዊ የመገናኛ ብዙኃን መድረኮች አማካኝነት በስፋት እስከሚተዋወቁት የሙዚቃ ድግሶች ድረስ ዘመን የጠገበውን የሙዚቃ ኢንዱስትሪ ዘመን አፈራሹ ቴክኖሎጂ ከመሠረቱ ለውጦታል። ጥበበኞቹና የኢንዱስትሪው አራማጆች ከቴክኖሎጂው ጋር ለመራመድ ጥረት እያደረጉ ያሉበትንም መልከት እናደርጋለን። እድሜ ለሃያ አንደኛው ክፍለ ዘመን ቴክኖሎጂ ሥራችንን ማስተዋወቅና የፈጠራ ጥበብ ዕጣ ፈንታችንን የመወሰን ኃላፊነት የእኛ ሆኗል የሚል እምነት አለው ሰብ አርባን ስካይስ የተባለው የሙዚቃ ባንድ። ኒክ ሸርዊን የባንዱ መሪ ነው። ሶሻል ሚዲያ እንዴት ያለ ግሩም ነገር ነው! የፈጠራ ሥራህን እንደ ፈቃድህ የማድረግ አቅም መታደል ከሙዚቃ አሳታሚ ኩባንያዎች ጋር ከመፈራረም ይልቅ የራስ ሙዚቃ አሳታሚ የሚሆን መቻል ምንኛ ነጻነት የሚያጎናጽፍ ነው። ኢንተርኔትና የማኅበራዊ ገጾች ለሙዚቀኞች የተሻለ ዕድል የሚያጎናጽፉ አዲስ በሮች ናቸው ይላል ሸርዊን። የስኬቱ ልዩ ማሳያም ለሙዚቃ አፍቃሪዎች ቀለም ብዙ ምርጫዎችን ማጎናጸፋቸው ነው። ከሁሉ በፊት የፈጠራ ሥራው ውጤት ያስፈልግሃል። ከዚያም እነኝህን ባለ ቀለም ብዙ ምርጫዎች ለመፍጠር የሚያስችሉ ሙዚቃና የሙዚቃ ቪዲዮ እንደሚመስለኝ፣ ከሁሉም በላይ ወሳኙ ግን ያንተ የሆነውን ልዩ መለያ መፍጠር መቻልህ ነው። እናም የማንነትህን መለያ በሰዎች ልብ ውስጥ ታንጻለህ። ሚልከን ኢንስቲትዩት በመባል በሚታወቀው የምጣኔ ሀብት ምርምር ተቋም በቅርቡ በተካሄደው ዓለም አቀፍ ጉባኤ የተሳተፉ የሙዚቃ ኢንዱስትሪ አዋቂዎችና አስፈጻሚዎች ስለ ቀጣዩ የሙዚቃው ዓለም ገበያ በተወያዩበት በዚህ መድረክ በዩናይትድ ስቴትስ የሙዚቃ ሲዲዎች ሽያጭ እያሽቆለቆለ ባለበት በአሁኑ ወቅት ድምፃውያኑና ሙዚቀኞች የሚያሳዩቸው የሙዚቃ ድግሶች ቁጥር ግን በእጅጉ እየጨመረ መሆኑን ነው ያመለከቱት። የሙዚቃ ኮንሰርቶች ተወዳጅነት በገነነበት በአሁኑ ወቅት የኤሌክትሮኒክ የዳንስ ሙዚቃ በመባል የሚታወቀውን ስልት ጨምሮ አሁን አሁን በማኅበራዊው መገናኛ ብዙሀን ወይም ሚዲያዎች እየታገዙ እዚህም እዚያም የሚዘጋጁት የሙዚቃ ፌስቲቫሎችም ቁጥር በአንጻሩ እያደገ መጥቷል። ፓስኳል ሮቴላ የኤሌክትሮኒክ የዳንስ ሙዚቃ ፌስቲቫል በተለያዩ አገሮች የሚያዘጋጀው ኢንሶማያክ የተባለው ኩባንያ መሪ ናቸው። የመድረክ መብራቶቹ ናቸው ደናሾቹ የሚቀለሙባቸው። በአይን አይተው የሚያደንቁ የሚያጣጥሙት ኮንሰርት ነው ቆመው ከሚመለከቱት ከተለመደው አይነት የሮክ ሙዚቃ ኮንሰርት በእጅጉ የተለየ መድረክ። አሁን የሙዚቃ አድናቂዎች በዩናይትድ ስቴትስ ዛሬ የሚወዱትን ሙዚቃ ሳይቋረጥ እንደ ጅረት ከሚፈስባቸው የኤሌክትሮኒክ ማጫወቻዎች ሊያገኙ ይችላሉ። ባፊትማን የበርካታ ራዲዮ ጣቢያዎች ባለቤት የሆነው ክሊር ኮሚኒኬሽንስ የተሰኘው ኩባንያ አስተዳዳሪ ናቸው። የሙዚቃ አድናቂዎች ዛሬም ጥርት ብሎ በጆሯቸው የሚንቆረቆር ግሩም ሙዚቃ ፍለጋ የራዲዮ ጣቢያ ሞገዶችን ማስተካከላቸው አልቀረም ይላሉ። አሪፍ ሙዚቃ ለመስማት የትየሌሌ አማራጮች ያሉ በሚመስሉበት አዲስ ዓለም የምንሰራው ሙዚቃ አሊያም የባንዱ ዕጣ ምን ይሆናል የሚል ስጋት እንደሌለው እርሱና ባንዱ የሚጫወቱትን የሙዚቃ ስልትም የሚያደንቁ አድማጮች በኢንተርኔት አማካኝነት እንደሚያገኙት ይናገራል። የሰባርባን ስካይስ የሙዚቃ ባንድ መሪ ቅድም የሰማ ነው። ኒክ ሸርዊን የብዙዎቹ ድምፃውያንና ሙዚቀኞች ስሜት ምን ይሆን? ለመሆኑ የኢትዮጵያ ሙዚቃ ኢንዱስትሪ ይዞታስ ምን ይመስል ይሆን? የኢትዮጵያን የሙዚቃ ኢንዱስትሪ ይዞታ የተመለከተ ተከታታይ ቅንብር ወደፊት እናቀርባለን። እስከዚያው ግን በያላችሁበት አድማጮቻችን ተወያዩ፣ ሐሳባችሁንም ከሌሎች አድማጮች ጋር ተጋሩ። በነጻው የስልክ መስመራችን 2022059942 የውስጥ መስመር 14 አሊያም በኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ላኩልን። ለራዲዮ መጽሔት ማለት ግን አትዘንጉ።